ሳልሳይ ወያነ ትግራይ በትግራይ ወቅታዊ ሁኔታን በተመለከተ ግምገማ ማድረጉን ገለጸ። ፓርቲው የትግራይ ጥቅም በኢትዮጵያው በሚቋቋመው የላላ ፌዴሬሽን እንዲረጋገጥ እየታገለ እንደነበር ገልጾ ከአሁን በኋላ ግን ይህ ጥቅም በነጻ ሀገረ ትግራይ ነው የሚረጋገጠው ብሎ እንደሚያምን አስታውቋል። አረና ፓርቲም በወቅታዊ ጉዳይ ባወጣው መግለጫ በክልሉ ያለው ጦርነት ቆሞ በሰላማዊ መንገድ ሊፈታ ይገባል ብሏል። በጉዳዩ ላይ ከክልሉና ከፌዴራል መንግስት ባለስልጣናት ምላሽ ለማግኘት በተደጋጋሚ ያደረገው ጥረት እንዳልተሳካለት ገልጾ ሙልጌታ ጽሀ የፓርቲዎቹን መግለጫ በማስመልከት ተከታዩን ዘግቧል። የሳልሳይ ወያነ ትግራይ ብሔራዊ አመራር ባካሄደው የአራት ቀናት ስብሰባ የትግራይ ወቅታዊ ሁኔታም የክልሉ መጻኢ ዕድልና የፓርቲው ሁኔታ አስመልክቶ መገምገሙ ባወጣው መግለጫ ገልጸዋል። መግለጫው አስመልክቶ ማብራሪያ የሰጡን የፓርቲው የአደረጃጀትና አቅም ግንባታ ኃላፊ አቶ አብለሎም ገብረ ሚካኤል ፓርቲያቸው በትግራይ እየተካሄደ ያለው ጦርነት ጠቅላላ ጦርነት ብለው እንደሚገልጸው ተናግሯል። ጠቅላላ ጦርነት ማለት ማንም ሰው እንደሚገነዘበው ጦርነት በየትኛውም ዓለም የተለመደ ነገር ነው። ጦርነት አለ። እኛም ለጦርነት እንግዳ አይደለንም። ነገር ግን ጦርነት ሲደረግ የሚደረግበት ባህል አለ። በሁለት የታጠቁ ኃይሎች የሚደረግ ነገር ነው። እዚህ ግን እየተደረገ ያለው ከተማ ይወድማል፣ ያልታጠቁ ንጹሃን ዜጎች ይገደላሉ፣ ይረሸናሉ፣ በከባድ መሳሪያ ቤታቸው እያሉ ይገደላሉ። አብያተ ክርስቲያናት፣ መስጊዶች ይቃጠላሉ፣ ይደበደባሉ የቤት ንብረት ይዘረፋል። የእርሻ መሳሪያ ይሰበራል፣ ይቃጠላል። ቤቶች የመኖሪያ ይፈርሳሉ። ወፍጮ ቤቶች ይቃጠላሉ። መሰረተ ልማቶች ይወድማሉ፣ ይዘረፋሉ። የመንግስት የሆነ የግለሰብ ሀብት ይጠፋል። እንደ ተባለው ጾታዊ አመፅ ይደረጋል። በጣም ታይቶ ተሰምቶ የማይታወቅ ሕጻን ናይል ሽማግሌ ያይን እጅግ ከባድ የሆነ የሚዘገንን ነገር እየተደረገ ነው። ይህ ሁሉ የሚገልጽልን ቃል በእርግጠኝነት አማርኛውም ለራሱ የሚችል አይመስለኝም። ግን ጠቅላላ ጦርነት ነው ምንለው። ፓርቲው በመግለጫው የትግራይ ጥቅም በሳልሳይ ወያነ ትግራይ መርሆች መነጽር መመርመሩና በኢትዮጵያ በማንኛውም የመንግስት ቅርጽና መዋቅር እንደማይረጋገጥ ገምግሞ መወሰኑን ይገልጻል። ጉዳዩ ያብራሩት አቶ አብለሎም ሁሉም እንደ አቅሙ እንደሚችለው ዘምቶ ትግራይን ትግራይ ለማንበርከክ ትግራይን ለማጥፋት የሄደበት ሂደት ነው ያለው። ስለዚህ እንደ መነሻ የነበረው ብሔራዊ ቃል ኪዳን እንዲሁ ፈርሷል። አደጋ ደርሶበታል ብቻ አይደለም ፈርሷል፣ ተጥሷል፣ ገደል ገብተዋል ብለን እናምናለን። ስለዚህ ኢትዮጵያ ውስጥ ከዚህ ውጭ አሁን ካለው ሉዝ ፌዴሬሽን ወይም ደግሞ ክልሎቹ የተሻለ አቅም ኖሯቸው ግን አንድ ፖለቲካል ኢኮኖሚ ያላት ሀገር ቢኖር ጥሩ ነው ብለን የምናስበው የነበረውን ፈረሰ ማለት ነው። ስለዚህ ከዚህ ውጭ በምን አይነት ሁኔታ ታዲያ ኢትዮጵያ ውስጥ ሊሳካ ይችላል ብለን ስታስብ ተስፋ ተስፋ የሌለው ጉዳይ ነው። ተስፋ የለው ሊሳኩ የሚችሉበት ምንም አይነት የመንግስት ቅርጽ የለም ማለታችን ነው። ስለዚህ የትግራይ ጥቅሞች ሊሳኩ የሚችሉት ብሔራዊ አመራሩ እንደገመገመው፣ በእርግጠኝነት ሊሳኩ የሚችሉት ነፃና ራስዋ ሉዓላዊ በሆነች ሀገር ትግራይ ናቸው ሊሳኩ የሚችሉት ነገር ግን እቺ ነጻና ሀገረ ትግራይ የምትባለው የትግራይ ሕዝብ እድልን የመወሰን ጉዳይ ስለሚሆን ከብዙ ሰዎች ጋር ከብዙ ኃይሎች ጋር መወያየትና መነጋገር የሚያስፈልገው ጉዳይ ስለሚሆን ዝርዝር ጥናትም ስለሚያስፈልገው በዛ ዙሪያ ዝርዝር ነገር ለጊዜው ከመስጠት ብሔራዊ መሪነቱ ተቆጥበዋል። በሌላ በኩል በክልሉ ረዥም ጊዜ የቆየው የአርና ለሉዓላዊነትና ለዲሞክራሲ ፓርቲ በወቅታዊ ጉዳይ መግለጫ ወጥቷል። ፓርቲው በትግራይ ያለው ጦርነት ቶሎ ካልቆመም ሁኔታው ለሀገሪቱና ለምስራቅ አፍሪካ አደገኛ በመሆኑ ጦርነቱ ቆሞ ተፋላሚ ኃይሎች ወደ ድርድር ሊገቡ ይገባል ብሏል። ፓርቲዎች በአሸባሪነት መፈረጅም የፖለቲካ ምህዳር የሚያጠብ ህዝብም በጅምላ እንዲታሰሩ የሚያደርግ በመሆኑ መንግስት ውሳኔውን ዳግም ሊያጤነው ይገባል ብለዋል። አረና በመግለጫው የትግራይ አርሶ አደር መሬቱ እንዳያርስ በመከልከል በረሃብ ህዝቡ ለማጽዳት በሚል እቅድ እየተሰራ ነው። ለእርሻው የሚጠቅሙ ከብቶቹ በማረድ የእርሻ መሳሪያዎችም እየተቃጠሉና እየተዘረፉ ይገኛሉ። ማዳበሪያና ምርጥ ዘር እንዳያገኝም እየተሰራ ነው ሲል ከሷል። ይህንንም ተስተካክሎ ህዝቡ ወደ ስራ ሊገባ ይገባል በማለት ገልጿል። እንዲሁም በክልሉ አስቸኳይ እርዳታ ለሚያስፈልገው ከአምስት ነጥብ ሁለት ሚሊዮን በላይ ህዝብ የምግብ እርዳታ በሚገባ ሊደርሰው ይገባል ብለዋል መግለጫው። በጉዳዩም ከትግራይ ክልል ጊዜው አስተዳደር ጽፈት ቤት፣ የክልሉ የኮሚኒኬሽን ቢሮ፣ የክልሉ ብልጽግና ጽፈት ቤትና እንዲሁም የፌዴራሉ መንግስት የሰላም ሚኒስትር ምላሽ እንዲሰጡ በአካልና በስልክ በተደጋጋሚ ብጠይቅም መልስ ማግኘት አልቻልኩም። ለአሜሪካ ድምጽ ሙልጌታ አጽበሃም መቀለም።